Oh, እንደምን አምሽታችኋል አድማጭ ተመልካቾቻችን ከአሜሪካ ድምፅ ዋሽንግተን ዲሲ የሰኞ ምሽት ጥር 23 2014 ዓ.ም ዕለታዊው የጋቢና ቤይ መሰናዶ ጀምሯል። ኤደን ገረመው በመስተንግዶ ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን አብሬያችሁ የምዘልቅ ይሆናል። ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። ይህ ጊዜው አዳዲስ ባድሶች አብረውን ይመጣሉ። አዲስ ነገር ስለሆነ ሰቡ ፍላጎቱን ይገጽም ና ያን ጊዜ የሆነ ፕሮጀክት ሲኖር እየደወልን ኮንታክት እናደርጋቸዋለን። አዲስ የጎዳና ላይ ጥበብ ወይም ደግሞ የአደባባይ ጥበብ በሚል የሚሰሩ ወጣቶችን የምሽቱ እንግዳችን አድርገናቸዋል። ከኛ ጋር ይቆያሉ። በሌላ ርዕስ ደግሞ እንግዲህ የጦርነትና የክራይሲስ ወቅት እና የአእምሮ ጤና አሉታዊ ሆኑ ሊጎዱ የሚችሉ ነገሮች በስፋት የሚታዩበት እንደሆነ ጦርነትና ግጭት በማህበረሰቡ ላይ የሚፈጥሩትን የስነ አእምሮ ተጋሮት በተመለከተ ከሰሞኑ የተደረገ ውይይትን ይዘንላችኋል። ስፖርትና ሌሎች ዘገባዎችም ይኖሩናል። ከኛ ጋር እንድታመሹ በአክብሮት በድጋሚ እየጋበዝን አሁን ሀብታሙ ስዩም አጫጭር ዜናዎችን ይዞ ይጠብቃችኋል። አመሰግናለሁ። በትግራይ የሰብአዊ ድጋፍ እንቅስቃሴ በረድኤት አቅርቦት ችግር ምክንያት ሊቋረጥ እንደሚችል የተባበሩት መንግስታት ድርጅት አስታወቀ። የድርጅቱ ሰብአዊ ጉዳዮች ማስተባበሪያ ቢሮ በምህጻሩ ኦቻ፣ በይዞታው ያሉ ቁሳቁሶች መመናመናቸውን ተከትሎ የጦርነት አውድማ ሆኖ በሰነበተው የሰሜኑ ኢትዮጵያ ትግራይ ክልል የነበረውን ሰብአዊ ድጋፍ የማዳረስ ተግባር እንዲያቆም ሊገደድ እንደሚችል አስታውቀዋል። በሰሜን ኢትዮጵያ የነበረው ከባድ ጦርነት እርዳታ ከአውሮፓውያኑ ታህሳስ ወር አጋማሽ ወዲህ ለችግር ለተዳረጉ በሚሊዮኖች የሚቆጠሩ የትግራይ ክልል ነዋሪዎች እንዳይዳረስ ከልክሏል። የድርጅቱ ቃል አቀባይ ጄንስ ሊያርኪ የተባበሩት መንግስታትና ሌሎች የግል ረዴት ተቋማት በከፋው በረዴት ቁሳቁሶች፣ ነዳጅና ገንዘብ እጥረት ምክንያት እንቅስቃሴያቸውን ቀደም ባለው ጊዜ ለመቀነስ መገደዳቸውን ተናግረዋል። ተቋማቱ እንቅስቃሴያቸውን በአውሮፓውያኑ የካቲት ወር ሙሉ በሙሉ ሊያቆሙ እንደሚችሉ አስጠንቅቀዋል ያሉት ሊያርኪ በተጨማሪ የምግብ መርሃ ግብር ብሎም የከፋ አጣዳፊ የምግብ እጥረትን የሚፈጥራቸውን ችግሮች ለማከም የሚያስፈልገው ምግብ ነክ ቁሳቁሶች ቀድሞውኑ አልቀዋል ብሏል። በአንጻሩ በአማራና በአፋር ክልሎች የሰብዊ ድጋፍ ስርጭትን ለማዳረስ መቻላቸውንና ወደ 38000 ሰዎች የምግብ እደላ አካል እንደሆኑ ተናግረዋል። በቅርቡ ወደ ትግራይ በአውሮፕላን ሰብዊ ድጋፍ የማዳረስ እርምጃ መጀመሩን ተከትሎ የድጋፉ መጠን ከፍ ማለቱን ያስታወሱት ሊያርኪ ለሁኔታው የሚያስፈልገው ከፍ ያለ መጠን ያለው ድጋፍ ግን በአውሮፕላን ብቻ መጓጓዝ እንደማይችል ተናግረዋል። በሺዎች የሚቆጠሩ ሰልፈኞች በሱዳን ዋና ከተማ ካርቱምና በሀገሪቱ በሚገኙ ሌሎች ከተሞች የተቃውሞ ሰልፍ በትናንትናው ዕለት ማድረጋቸው ተሰምተዋል። በአብዛኛው ወጣት ወንዶችና ሴቶች የተሳተፉበት ሰልፍ ወታደራዊው የሥልጣን ነጠቃ እንዲያበቃ ጠይቋል። የሀገሪቱን የተሰናከለ የዲሞክራሲ ሽግግር የሲቪሊያን አስተዳደር እንዲመራም ጥሪ አቅርበዋል። በካርቱም ሰልፈኞች ከዚህ ቀደም ከጸጥታ ኃይሎች ጋር ወደተጋጩበት የፕሬዝዳንታዊው ቤተ መንግስት መገኛ መትመማቸው ተሰምተዋል። የጸጥታ ኃይሎች ሰልፈኞቹን ለመበተን አስለቃሽ ጋዝና የፕላስቲክ ጥይቶችን መተኮሳቸውን ተከትሎ በመዲናዋ በትንሹ አንድ ሰው መገደሉንና ሶስት ሰዎች ጉዳት እንደደረሰባቸው ከለውጥ አቀንቃኞቹ መካከል አንዱ የሆኑት ናዚም ሲራጅ አስታውቀዋል። ከመዲናዋ ካርቱም በተጨማሪ በምዕራብ ዳርፉር እንዲሁም ከመዲናዋ 135 ኪሎ ሜትሮች ርቃ በምትገኘው የጀዚራ ክፍለ ሀገር ዋና ከተማ መዳኒ ሰልፎች መደረጋቸው ተሰምተዋል። የመዳኒ ከተማ ባለፈው ሳምንት ትልቅ የተቃውሞ ሰልፍ ማስተናገደው አይዘነጋም። ዘገባው የአሶሼትድ ፕሬስ ነው። የፕሬዚደንት ባይደን አስተዳደር ከስደተኞች ውጭ ባሉ የይለፍ ሰነዶች ላይ የክፍያ ጭማሪ ለማድረግ ያለውን እቅድ ይፋ አድርጓል። ባለስልጣናት የዋጋ ጭማሪው ቪዛዎቹን ለማዘጋጀት ከሚያስፈልገው ወጪ ጋር ለማመጣጠን ያለመ ነው ቢሉም ተቺዎች ግን የቪዛ መጠባበቂያ ጊዜን ካላስተካከለ በቀር የዋጋ ጭማሪው ወደ ዩናይትድ ስቴትስ የሚመጡ ተጓዦችንና ተማሪዎችን ቁጥር እንዲቀንስ ያደርጋል በሚል ስጋታቸውን ገልጸዋል። ኖን ኢሚግራንት ቪዛ በመባል የሚጠራው ሀገሪቱ በስደተኝነት አሊያም በግዛቷ እንዲኖሩ ከፈቀደችላቸው የሚያስፈልጋቸው ፍልሰተኞች ውጪ ለሆኑ ሰዎች የምትሰጠው የይለፍ ሰነዶች አንድ ሰው ወደ ዩናይትድ ስቴትስ በሀገር ጎብኝነት እንዲጓዝ እንዲሰራና እንዲማር የሚፈቅዱ ናቸው። በአዲሱ እቅድ መሰረት የሀገር ጎብኚዎችና ተማሪዎች ቪዛ ክፍያ ከ160 ዶላር ወደ 245 ዶላር ይጨምራል። በስራ ምክንያት ወደ ሀገሪቱ የሚገቡ ግለሰቦች ቪዛ ዋጋ ደግሞ ከ190 ወደ 310 ዶላር ይጨምራል። አዲሱ ጭማሪ ከመጪው መስከረም ወር ጀምሮ ይተገበራል ተብሎ ይጠበቃል። በካሜሩን እየተካሄደ የነበረን ጨዋታ ለመመልከት በነበረ ጥረት ወቅት ተረጋግጠው የሞቱ ቤተሰቦችን ለማገዝ የካሜሮን ብሔራዊ ቡድን የገንዘብ ድጋፍ አድርገዋል። ቡድኑ 850 ዶላር የገንዘብ ድጋፍ ከማድረጉ በተጨማሪ በጋምቢያ ላይ የተቀዳጀውን የሁለት ለባዶ ድል ለሟቾችና ተጎጂዎች መታሰቢያ አድርጎታል። ባለፈው ሳምንት በኦሎምቤ ስታዲየም በተፈጠረው መረጋገጥ ስምንት ሰዎች ሲሞቱ 38 መቁሰላቸው ይታወሳል። ይህ በእንዲህ እንዳለ ሀገሪቱ እያስተናገደችው በሚገኘው የአፍሪካ ዋንጫ ቡርኪና ፋሶ፣ ሴኔጋል፣ ካሜሩንና ግብጽ ግብፅ ለግማሽ ፍጻሜ ማለፋቸውን አረጋግጠዋል። ትናንት በተደረጉ ጨዋታዎች ግብጽ ሞሮኮን ሁለት ለአንድ፣ ሴኔጋል ደግሞ ኢኳቶሪያል ጊኒን ሶስት ለአንድ ረትተዋል። ከዜናዎቹ ጋር ሀብታሙ ስዩም ነበር። ለዜናዎቹ እናመሰግናለን። የጋቢና ቪ የሰኞው ምሽት ጥር 23 2014 ዓ ም መሰናዶ ይቀጥላል። ለምሽቱ የያዝናቸው ዘገባዎች አብይ ወዳደረግ ነው እንሻገር። የኢትዮጵያ ዋና ከተማ አዲስ አበባ ላይ ውበት ለመጨመር የወጠኑ ወጣቶች እንቅስቃሴ ከጀመሩ ሰነባብተዋል። ለወትሮ በማስታወቂያ ወረቀቶች ውበታቸውን አጥተው የነበሩ የመንገድ ዳር ግንብና ግድግዳዎችን በውብ የስዕል ስራዎች አስጊጠዋል፣ ተስፋቸውንና ሕልማቸውንም ለተመልካቾች አቅርበዋል። አሁን ላይ ደግሞ ከደጋፊ ተቋማት ጋር በመተባበር ወጣቶቹ የጎዳና ላይ ስዕሎችን በመጠቀም የተለያዩ ማህበራዊ መልእክቶችን በአዲስ መልክ እያስተላለፉ ይገኛሉ የቡድናቸው ስም አዲስ የጎዳና ወይም አደባባይ ጥበብ ይሰኛል። ሀብታሙ ስዩም ከቡድኑ አጋር መስራች ሰለሞን ክፍሬ ጋር አጭር ቆይታ አድርጓል። ሰለሞን የቡድኑን አጀማመርና ህልም አጋርቶናል። ይቀጥላል ከሌሎች አርቲስቶች ጋር እንዲሁ እናወራ፣ አንድ ሰው ከመሀል ተነስቶ ለምን እንደዚህ አንሰራ፣ ይሄ ነገር እኮ አልተለመደም የሚባል አይዲያ ይመጣና ስለዚህ ወደ ተግባር እንገባለን። ማለት ትንሽ ልጆች ነን ያለ ነው አንድ ሶስት ንም ከዛ በተረፈ ግን ከሌሎች አርቲስቶች ጋር እንሰራለን። በየጊዜው አዳዲስ አርቲስቶች አብረውን ይመጣሉ። አዲስ ነገር ስለሆነ ሰው ፍላጎቱን ይገልጻል እና ያን ጊዜ የሆነ ፕሮጀክት ሲኖር እየደወልን ኮንታክት እናደርጋቸዋለን። በተለይ አሁን ሶሻል ሚዲያም ስላለ ያን ጊዜ ማን ምን እየሰራ እንደሆነ ስለምናውቅ ደውለን አንድ ፕሮጀክት ሲኖር እንዲሳትፉ እንጋብዛቸዋለን ማለት ነው። በከተማዋ የተለያዩ ስፍራዎች ስራዎቻችሁን ያሳያችሁ እንደሆነ ከገጻችሁ አይቻለሁ። የት የት ቦታ ምን አይነት ስራዎችን እንደሰራችሁ እስኪ ባጭሩ ንገረን። ኦኬ፣ እሱን ከመናገሬ በፊት ምንድን ነው ዋናው አላማችን፣ ኦር ደግሞ እኛ መስራት የሚፈልገው ነገር ምንድን ነው የሚለውን ነገር ገልጬ ከዛ ወደ ጠይቅ ጥያቄ ዝገባ ይሻላል። ዋናው አላማችን ምንድን ነው እንደዚህ አይነት የአርት አይነት አልታወቀም። አርት ሲባል ብዙ ሰው የሚያስበው ምንድ ነው፣ ጋለሪ ውስጥ የሚታይ የሆነ ነገር ነው። እዚ ከዛ ውጭ ያለው ማህበረሰብ ጋለሪ ገብቶ ማለትም ጋለሪ ገብቶ የስነጥበብ ውጤት የማየት እድል የሌለው ሰው ያለምንም ግብዣ ጎዳና ላይ በሚሰሩ ጥበቦች ራሱን እንዲያዝናና ከዛም በተረፈ ደግሞ ማስተማር ይችላል። ስለዚህ አዳዲስ የሚሰሩ መንገዶች አሉ፣ የባቡር ፕሮጀክቶች አሉ በማስታወቂያ የተጨናነቁ ግርግዳዎች አሉ። እነሱን በመጠቀም በውጤት መስራት ነው የሚፈልገው። ስለዚህ ዋናው ፎከስ ያደረግንበት ብለው ይሄ ኒውራል ኦር ደግሞ የግርግዳ ላይ የቅብ ስራ ኦር ደግሞ ግራፊቲ ሁለተኛው ማለት ነው። ዲስፕሬን በመጠቀም የሚሰሩ ስራዎች ላይ ነው በአሁኑ ሰዓት እያደረግን ያለ ነው። አንዳንድ ኦፖርቹኒቲዎች አሉ። እነሱን በመጠቀም ራሳችንን ማስተዋወቅ ለምሳሌ አንተም እኛ ገጽ ላይ ያየኸው አለ። አሁን በጣም በሰፊው እየሰራ ነው ያለ ጥበብ በአደባባይ የሚባል ፕሮጀክት ነው። የጀርመን የባህል ተቋም ኦርጋናይዘር ቦት እየሰራ ያለ ስራ ነው እና ለዚህ ጥበብ አደባባይ የዋናው ዓላማ ምንድነው? አርቱን ወደ አደባባይ መውሰድ ቅድም እንደነገርኩ ከተደበቁት ስል ማሳያ ስፍራዎች ወስዶ ወደ አደባባይ ወስዶ ሌሎች ሰዎችም እንዲያዩ ማድረግ። ስለዚህ እነሱን በመጠቀም እኛም ራሳችንን ማስታወቅ ፈለግን። ስለዚህ ብዙ ቦታዎችን ሰርተናል፣ በተለይ አራት ኪሎ እና ፒያሳ አካባቢ ላይ። አሁን የመንግስትን ፍቃድ ማግኘት ከባድ ነው። ስለዚህ ምን እያደረግን ነበረ? እነዚህ የፈራረሱ ቤቶች አንዳንድ ሆቴሎች ይኖራሉ፣ ሱቆች ይኖራሉ። እነዛ ቦታ ሄደን ሰዎቹን አላማችንን በመግለጽ እንዲፈቅዱልን በማድረግ የእነሱን ግድግዳ እየተጠቀምን የራሳችንን ሀሳብ እዛ ላይ እንሰራለን ማለት ነው። ከዚህ በፊት ሌሎች አርቲስቶች የሞከሩት አሉ። ቦሌ አካባቢ እንደዚህ የተሰሩ አሉ ማለት ነው። ሰለሞን፣ ስራዎቻችሁ በምን በምን ርዕሰ ጉዳዮች ላይ ያተኩራሉ? ማንም ሰው የመረጠውን ሀሳብ ማቅረብ ይችላል ወይስ የሚፈቀዱና የማይፈቀዱ የአደባባይ ስዕል አይነቶች አሉ? አሉ። ስትሪት አርት ሲባል የማይፈቀድ ኦር ደግሞ ኢሌጋል አርት ኦር የሚፈቀድ ደግሞ ሌጋል የሚባለው አርት አለ። እኛ የምንሰራው ግን የሚፈቀዱ አርቶች ላይ ነው። ምክንያቱም አደባባይ ላይ እስከሰራኸው ድረስ ግጭት ያስነሳል። ሰውም የሚያየው ነገር ጥሩ መሆን አለበት። በእርግጥ እኛ ሀገር አልተለመደም እንጂ ሌላው ዓለም ኢሌጋል ግራፊቲ ተብሎ ኢሌጋል አርት ስትሪት አርት ተብሎ ሰዎች ባቡር ላይ ሊሆን ይችላል የሰው ግድግዳ ላይ ሊሆን ይችላል እየሰሩ ሀሳባቸውን ያንጸባርቃሉ። እኛ ግን ሞር እየሰራን ያለ ነው። እንዴት ነው ሰው አይቶ ሊደሰትበት ሰው አይቶ ሊማርበት የሚችለው ነገር ላይ ነው። በአሁኑ ግን በዚህ በሁለት ሺህ ሀያ ወር በእኛ ሁለት ሺህ አስራ ሶስት ከመግባቱ በፊት ወደ ሁለት ሺህ አስራ ሁለት መጨረሻ አካባቢ አሁን የነገርኩህ ፕሮጀክት ላይ የተሳተፍን ጊዜ የጥበብ በአደባባይ ላይ ስንሰራ የነበረው የአርት ውጤት ምንድነው? ስለ ማይግሬሽን ኦር ደግሞ ስደት የሚለው ኮንሴፕት ላይ ነው ስለዚህ ሁሉም ሰው ስደትን በምን ይገልጸዋል? አርቲስቶቹም ስድስት አርቲስቶች ነበርም ስድስታችንም የየራሳችንም ስደትን የምንገልጽበት መንገድ ተጠቅምን የሰራ ነው ማለት ነው። ስራችሁን የተመለከቱ ሰዎች ምን አይነት ምላሽ ሰጧችሁ? ከተማዋን እያሳመራችሁ ነው የሚለው ይበዛል ወይንስ ጎዳናውን ሁሉ ስዕል በስዕል አደረጋችሁት ብሎ ይወቀሳችኋል። ከመንግስት አካልስ ምን አይነት ድጋፍ እያገኛችሁ ነው? እስካሁን ያው የወቀሰን የለም እውነት ለመናገር፣ ምክንያቱም እንደነገርኩ አዲስ ነገር ስለሆነ ሰው በጣም ኢንተረስትን ነው። ስለዚህ የማበረታታት ሁኔታ ነው ያለው እንጂ እስካሁን የወቀሰን ነገር የለም። እኛም የምንሰራው በእርግጥ ውበት ያለው ነገር ነው። ትርጉሙን አንዳንድ የምንሰራቸው ስራዎች በእርግጥ ቶሎ ላይገባቸው ይችላል አንዳንድ ሰዎች። ስለዚህ በራሳቸው መንገድ የሚረዱትም አሉ። ከዛ በተረፈ ግን አይተውት ውበቱን ብቻ የሚያደንቁ ብዙ አሉ። ስለዚህ እስካሁን ከህብረተሰቡ እንደውም ብዙ እንድንሰራ ነው እንጂ የወቀሰም የለም። የእኛን ግሩፕን ጆይን ማድረግ የሚፈልጉ ብዙ ሰዎች ያሉ እየጻፉልን ነው ፌስቡክ ላይም ኢንስታግራም ላይም ማለት ነው። ስለዚህ እስካሁን አስደሳች ውጤት ወር ምላሽ ነው ያለው። ከመንግስት ጋር በተገናኘ ግን ከመንግስት ጋር በመስራት እውነት ለመናገር በአሁኑ ሰዓት በጣም ከባድ ነው። በተለይ በኮሮና ሰዓት ፎከሱ መንግስት እዛ ላይ ስለሆነ ማለት ነው እዚህ እኛም አሁን ኮሮናን በተመለከተ ስትሬት አርትን በመጠቀም ለኮሮና ጎድነት ወር ደግሞ ምን ማድረግ ያለብንን ነገር ለህዝቡ መልእክት ለማስተላለፍ የሚያስችል የስትሬት አርት የጎዳና ላይ የጥበብ ውጤት እንዲኖር ፕሮፖዛል አቅርበን አዘጋጅተን ነበር። እስካሁን ምንም የተሰጠ ምላሽ የለም። ግን የመንግስት እጅ ቢገባበት ይሄ ስትሬት አርትን የተመለከተ ነገር ውጤቱ በጣም ከፍ ያለ ነው የሚሆነው ምክንያቱም ሌሎች ሀገር ላይ ምሳሌ ማየት እንችላለን። ምን ያህል ከቱሪዝምም አንጻር ሊሆን ይችላል ከተማ ማስዋብ አንጻር ከብዙ ነገር ፖዘቲቭ ከሆኑ አንጻሮች ብዙ ጥቅም አለ። ስለዚህ እስካሁን ከመንግስት ጋር እየሰራን አይደለም። ለወደፊቱ አላማ አለን ከመንግስት ጋር የመስራት። የወደፊት ህልማችሁ ምንድን ነው? ከዚህ ቡድን ጋር በተያያዘ ምን ምን ነገሮችን ነው ለወደፊቱ መስራት የምትፈልጉት? እኔ የአዲስ አበባ ልጅ ነኝ። አዲስ አበባ በጣም እያደገች ነው፣ እየተለወጠች ነው። ስለዚህ ብዙ ነገር መስራት እንችላለን፣ መስራትም እንፈልጋለን። ስትሬት አርት በመጠቀም ማለት ነው። አይተናል ኤግዛምፕሎችን ውጭ ሀገር። ስለዚህ ከእሱ ነው እኛም ማለት መገልበጥ የምንፈልገው ከሌሎች ሀገር መማር እንችላለን። ስለዚህ ደግሞ ኢትዮጵያን በአጠቃላይ አዲስ አበባ ብቻ ሳይሆን ኢትዮጵያንም ጨምሮ ብዙ የሚወራ ነገር አለ። አርትን በመጠቀም እንደነገርኩ አርት ይባል ጋለሪስ ብቻ አለኝ ያለው ጎዳና ላይ ወጥተን መስራት እንችላለን። ስለዚህ ኢትዮጵያ ውስጥ ብዙ ሊባሉ የሚችሉ ከታሪክ አንጻር ከሶሻል ላይፍ አንጻር ከብዙ ነገር አንጻር ማውራት የምንችላቸው ነገሮች አሉ። ስለዚህ ይሄንን ነው ለህብረተሰቡ ማሳየት የምፈልገው። መንግስትም ፈቅዶ እዚህ አይዲያ ላይ ሰፖርት ድጋፉን እንዲደግፈን እንፈልጋለን። ስለዚህ ዋናው ዓላማቸው ይሄን ስትሬት አርትን ማስተዋወቅ ነው፣ መጀመሪያ ለአዲስ አበባ እጅግ በጣም አመሰግናለሁ። ሰለሞን ክፍሌ የአዲስ አበባ የአደባባይ ጥበብ አጋር መስራች፣ በእጅጉ አመሰግናለሁ። መልካም ምሽት ይሁንልህ። ለሁላችሁም መልካም እድል እመኛለሁ። ሀፒና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። የሬዲዮ በቴሌቪዥን መሰናዶቻችንን በሳተላይት ኢትዮ ሳት ላይ እንዲሁም ደግሞ በፌስቡክ ገጻችን ቪዮ ማህሪክ ላይ እና የቪዮ ማህሪክ ዌብሳይት ላይ ልታገኟቸው ትችላላችሁ። ወደ ተከታዩ ዘገባ ደግሞ እንሻገር። ጦርነትና ግጭቶች በማህበረሰቡ ላይ የሚፈጥሩት የስነ አእምሮ ተግዳሮት ዘመናትን እንደሚሻገር ባለሙያዎች ይናገራሉ። ይህን ችግር በተመለከተ በማህበራዊ መገናኛ ብዙኃን ላይ ሰፊ የሆነ ውይይትን የሚደረጉ ሲሆን ይህን መሰል ውይይቶችን በማስተናገድ ከሚታወቁት ማህበራዊ መገናኛ ብዙኃን አንዱ የሆነው የጤና ወግ በትላንትናው እለት ባለሙያዎችን ጋብዘው በዚህ ዙሪያ በክለብ ሀውስ ላይ ውይይት አድርጓል። ውይይቱን ተከታትዬ ነበር። ይዘቱን እንደሚከተለው አቅርብላችኋለሁ። ኢትዮጵያ ወደ ጦርነት ከዘለቀች ከአንድ ዓመት በላይ ሆኗታል። በዚህ ጦርነት በሚሊዮኖች የሚቆጠሩ ከቤት ንብረታቸው ተፈናቅለዋል፣ ለረሃብም ተጋልጠዋል። ብዙዎችም ወዳይ ዘመዶቻቸውን በጦርነቱ ምክንያት አጥተዋል፣ ሀብት ንብረት ወድሟል። ይህም ከባድ የሆነ የአእምሮ ጠባሳ እየጣለ ይገኛል። ለዚህም መፍትሄ ማበጀቱ አስፈላጊ መሆኑን ባለሙያዎች ይስማሙበታል። የጤና ወግ በተሰኘው ማህበራዊ ምህዳር ላይ ጥር 22 2014 ዓ.ም ጦርነትና ግጭት በማህበረሰቡ ላይ ስለሚፈጥሩት የአእምሮ ጤና ችግሮች ውይይት የተደረገ ሲሆን በዕለቱ በውይይቱ ላይ ማብራሪያ የሰጡት የኢትዮጵያ የስነ አእምሮ ባለሙያዎች ማህበር ፕሬዚዳንት ዶክተር ሙሉቀን ተስፋዬ ይህም በመሰሉ ወቅቶች ሊጠበቁ ስለሚችሉ የአእምሮ ጤና እክሎች አብራርተዋል። እንግዲህ የጦርነትና የክራይሲስ ወቅት ለአእምሮ ጤና በአሉታዊ ጎኑ ሊጎዱ የሚችሉ ነገሮች በስፋት የሚታዩበት እንደሆነ እሙን ነው። ማንም ሰው በዚህ ቀውሱ ሲያፍ ጥቃት እንደሚደርስበት እሙን ነው የሚሆነው ነው፣ ግን የጉዳቱ መጠንና ሁኔታ ይለያያል። የተለያዩ ጥናቶች እንደሚያሳዩት የዓለም አቀፍ ጤና ድርጅትም በዚህ አይነት የቀውስ ወቅት ጦርነት፣ ኮንፍሊክት ሲኖር አስር ፐርሰንት ያህል የሚሆነው የማህበረሰብ ከፍተኛ የሆነ የአእምሮ መታወቅ ይገጥመዋል። ቀሪው ወደ አስር ፐርሰንት የሚሆነው ደግሞ የዕለት ተዕለት ህይወቱን በሚያውቅ መልኩ የባህሪ፣ የስሜት፣ የአተሳሰብ ለውጦች እንደሚገጥሙት ያሳያል። እነኚህም እንደው በዝርዝር ለመጥቀስ ያህል ብዙዎቻችን እንደምናውቀው ከአደጋ በኋላ የድህረ አደጋ ሰቆቃ ምንለው የአእምሮ የመታወቅ ሁኔታ አለ። ሌላው ከበድ ያለ የድባቴ ሁኔታ፣ ከፍተኛ የሆነ የወጣትና የጭንቀት ሁኔታዎች አንዳንዴም ደግሞ ከእውነታ ሊያስወጡ የሚችሉ ከበደሉ የአእምሮ መታወቆች ሳይኮሲስ ምንለው ሊያጋጥም የሚችልበት ሁኔታ አለ። ይህንን ስንል ቀሪው ደግሞ የሆነ የማህበረሰብ ክፍል በዚህ ክራይሲስ ምክንያት አመለካከቱ ላይ ከሰዎች ያለው ግንኙነት ላይ ወደፊቱን የሚያይበት ሁኔታ ላይ ተጽዕኖ የሚፈጥር ነገር ነው ማለት ነው። እና እንግዲህ ሰፊ የሆነ የጤና ችግር የሚያመጣ ነው። በተመሳሳይ በዕለቱ በውይይቱ ላይ ማብራሪያ የሰጡት የአሃ የስነ ልቦና አገልግሎቶች መስራችና ዳይሬክተር ሞገስ ሞገሴ በዚህ ወቅት የደህንነት ጥያቄም አደጋ ውስጥ ይገባል ይላሉ ከጦርነት ጋር በተያያዘ የስነልቦና ጫናን የመጀመሪያው ነገር ጉዳት፣ ጥቃት የደረሰባቸው ሰዎች የሚኖራቸው ጥያቄ ነው ይሆናል። እንደምታውቁት የመጀመሪያው ቤዚክ ኒዳችን የምግብ ፍላጎት የመሳሰሉት ፊዚዮሎጂካል ኒድ የምንላቸው ቢሆኑ፣ ቀጥሎ ግን ከዚህ ቀውስ ጋር በተያዘ የሴፍቲ እና የሴኪሪቲ ሹ ትልቅ ጥያቄዎች መግባቱ እና ብሎም ደግሞ ፋንክሽናል መሆን አለመቻል ደረጃ ላይ ማድረሱ ነው። ምን ማለት ነው? የኢኮኖሚክ ፋንክሽናሊቲ ሊሆን ይችላል፣ ወይም ደግሞ የሶሻል ፋንክሽናቸው ናቸው ፕሮፐር አለመታየቱ እና ችግር ውስጥ መውደቁ ነው። ከዛ ውጭ ለተለያዩ የባህሪ ችግሮች መጋለጣቸውንም መዘንጋት የለብንም። ለሱስ መጋለጥ ሊሆን ይችላል፣ ወይም ደግሞ የተለያዩ የባህሪ ችግሮችን ማሳየት ሊሆን ይችላል። በጥቅል ይሄን ማየት ያስፈልጋል። በጦርነትና በግጭት ወቅት የሚከሰቱ የአይምሮ ጠባሳዎችና ችግሮች ታዲያ በጦርነቱ አካባቢ ያሉ ማህበረሰቦችን ብቻ ሳይሆን እንደ ሀገር በምጣኔ ሀብት በሃይማኖትና በባህል ትስስር የተጋመደውን ሕዝብ በሙሉ በአንድም በሌላ መልኩ እንደሚጎዳ ዶክተር ሙሉቀን ያብራራሉ። በመፈናቀል ውስጥ ቤተሰብ መለያየት ሊኖር ይችላል። ይህ ሁሉ እንግዲህ ቤተሰብ ላይ ጫና የሚያመጣ ነገር ይሆናል። በተለይ ብዙ አትሮሲቲስ ይኖራሉ። የቤተሰብ አካል ከባድ ህመም ከባድ አካላዊ ስቃይ ስነልቦና የጫና ውስጥ ሲሆን፣ ከህፃናት ጀምሮ እስከ አዋቂዎች ቤት ውስጥ ያሉ እንግዲህ የጉዳቱ ሰለባ ነው የሚሆኑት። ሌላው ወደ ማህበረሰብ ስንመጣ እንግዲህ ማህበረሰብ የግለሰቦች ከዛ ደግሞ የቤተሰቦች ጥርቅም እንደሆነ ሁላችንም እንረዳለን። ስለዚህ ስነልቦናቸው የታወቁ ግለሰቦች ቤተሰቦች ሲሆኑ እንደ ማህበረሰብም ያንን ነገር የምናይበት ሁኔታ ይኖራል። ሌላኛው ከዚህም ዘለግ ያለ ነው ጉዳቱ። ምንድን ነው እንደ ማህበረሰብ የጋራ ደግሞ አስተሳሰብ ይኖራል፣ የግሩፕ ሳይኮሎጂ ምንለው ማለት ነው። ስለዚህ ግለሰቦች፣ አካባቢው ላይ ያሉ የማህበረሰብ ክፍሎችን በአንድም በሌላም የሚያስተሳስራቸው ነገሮች ስለሚኖሩ እዛ ማህበረሰብ ላይ የሚፈጥረው ቁጭት ሊሆን ይችላል፣ ድንጋጤ ሊሆን ይችላል፣ የበቀል ስሜት ሊሆን ይችላል። ስለዚህ እነኚህ ነገሮች በጊዜ በአግባቡ ካልታረሙ እና መልስ አግኝተው ካልሄዱ እንግዲህ የሰቆቃ ክራይሲስ ምንጭ የሆነው ሰው ሰራሽ አደጋ ነው እና ያንን ሊፈጥሮ የሚችሉ ችግሩን ተደጋጋሚ እንዲሆን ከትውልድ ወደ ትውልድ የሚተላለፍ ችግር የማድረግ ሁኔታው ክሮኒክ እንዲሆን የማድረግ እድል ይኖረዋል። ይህን ችግር በዘላቂነት ለመቅረፍ የጤና ጥበቃ ሚኒስቴርና የሴቶችና ማህበራዊ ጉዳይ ሚኒስቴር በጋራ በጦርነትና ግጭት ጉዳት ለደረሰባቸው ማህበረሰቦች የስነ አእምሮም ሆነ የጤና ምላሽ ለመስጠት የሚያስችል ዘርፈ ብዙ የምላሽ እቅዶችን በቅርቡ ይፋ ማድረጋቸው ይታወሳል። በዚህ ዘርፈ ብዙ የምላሽ እቅድ ላይም በቅድሚያ ለማህበረሰቡ ምላሽ ለሚሰጡ የጤና ባለሙያዎች ትኩረት መደረጉን ዶክተር ሙሉቀን ያብራራሉ። ምንድን ነው ዋናው? እንግዲህ ከሰዓት ላይ ብዙ ነገሮች ኮምፕሮማይዝ ስለሚሆኑ ጫና ውስጥ ስለሚያልፉ፣ አንዱና አይነተኛው ሪኮመንዴሽን ያሉንን ነገሮች ማብቃት ነው፣ በተሻለ መጠቀም። ኦልሬዲ ኤግዚስቲንግ የሆኑ ሲስተሞችን ማብቃቱ የተሻለ እንደሆነ ጥናቶች ያንን ያመላክታሉ፣ እና እንደ መውጫ መንገድ የሚያየ ነው። ምንድን ነው ሄልስኬር ወርክ በራሳቸው ነው የሙያውን ባህሪ ኮምፓሽን ይፈልጋል። በጣም ስስ አንዱ ኢንቴግራል ፓርቱ እሱ ነው እና ኮምፓሽን ደግሞ ዊዛ ሰልፍ ኬር የራሴ የሆነ ጫና እና አደጋ ይኖረዋል። ስለዚህ እነዛ ሰንሰቲቭ እንዲሆኑ አንደኛው የያዝ ነው። ኢቨን በኮንፍሊክቱ ሞር ን አራውንድ ቴን ታውዘንት የሚሆኑ የጤና ባለሙያዎች ጫና ውስጥ ነው ያሉ። ስለዚህ እነዚህ በጣም አስፈላጊ የሆነ በጣም የምንፈልጋቸው ሰዓት ነው። ስለዚህ ዘ ቢግስት ሪሶርስስ ሂመን ሪሶርስ ብለን ጽባለው እኔም ፐርሰናል እና ያንንም ኮንሲደር አድርገነዋል ለሄልዝ ኬር ወርከሮች ሰልፍ ሄልፍ ሜጀሮች ና ኮፒንግ ስኪሎችን እኛ ቪካሪስ ትራውማ የምንለው ነው። በስራችን መሀሪ ና ሁኔታ ተደጋጋሚ እንደዚህ አይነት ነገሮችን ትራውማዎችን ስናይ እኛም የዛ ነገር ተጠቂ እንሆናለን። አሲፍ ትራውማው እኛ ላይ እንደደረሰብን ና ችን በርናውት ፕሪቨንሽኖችን ስፔሲፊክ የሆኑ ትሬኒንጎችን ላ አድርገናል። ሌላው የትኛውም የጤና ባለሙያ ስለ ፊዚካል ያልዝዴል ሲያደርግ የአእምሮ ጤና ሁኔታን ከግንዛቤ ውስጥ መጨመሩ እጅግ አስፈላጊ ነው የሚሆነው። እና ቤዚክ ሜንታል ሲሆኑ ኢሹዎችንም በትሬኒንግ ለጤና ባለሙያዎች ተደራሽ ለመሆን አስበናል። አድማጮቻችን፣ የዚህ ዘገባ ተከታይ ክፍል በነገው ምሽት የሚቀጥል ይሆናል። አሁን ኬኔዲ አባታ ከስፖርት ዘገባዎች ጋር ይጠብቃቸዋል። በጣሊያን በተካሄደ ሀገር አቋራጭ ውድድር ኢትዮጵያዊው አትሌት ንብረት መላክ አሸነፈ። ትናንት በጣሊያን ቺንኩዌ ሙሊን ለዘጠናኛ ተከታታይ ዓመት በተካሄደው እና በዓለም አትሌቲክስ የወርቅ ደረጃ ባለው ሀገር አቋራጭ ውድድር ነው ኢትዮጵያዊው ንብረት መላክ ያሸነፈው። አትሌት ንብረት ብርቱ ፉክክር የታየበትን የ11.5 ኪሎ ሜትር ውድድር 28 ደቂቃ ከ33 ሰከንድ ነው ያጠናቀቀው። ንብረት ይህን ውድድር ሲያሸንፍ ለሁለተኛ ተከታታይ ዓመት ነው። በዚህም በተከታታይ የስፍራውን ውድድር በ ለማሸነፍ ከአትሌት ፊጣ በይሳ ቀጥሎ በታሪክ ሁለት ሁለተኛው ኢትዮጵያዊ አትሌት መሆንም ችሏል። አትሌት ፊጣ እንደ ጎርጎሮሳውያኑ አቆጣጠር ከ1992 እስከ 1995 ድረስ የስፍራውን የአገር አቋራጭ ውድድር ለአራት አመታት በተከታታይ አሸንፏል። አትሌት ሙክታር እድሪስም ሁለት ጊዜ ባለድል ቢሆንም ድሉን ያስመዘገበው ግን ለተከታታይ አመታት አይደለም። በትናንትናው ውድድር ያሸነፈው አትሌት ንብረት ከውጤቱ በኋላ በሰጠው አስተያየት በቀጣዩ አመት ለሶስተኛ ተከታታይ አመት ለማሸነፍ እመለሳለሁ ማለቱን የዓለም አትሌቲክስ ነው ተነብቧል። ንብረትን በሁለት ሰከንዶች ተከትሎ በመግባት ኬንያዊው ሌቪ ኪቤት ሁለተኛ ሲወጣ፣ ሌላኛው ኢትዮጵያዊ አትሌት ታደሰ ወርቁ ደግሞ ሶስተኛ ወጥቷል። በሴቶቹ ምድብ ደግሞ ኬንያውያኑ ቴሬሲያ ጌቴሪ እና ዝና ዬጎ አንደኛና ሁለተኛ ሲወጡ፣ ክላራ ሉካን ከስሎቬንያ ሶስተኛ በመሆን ውድድራቸውን አጠናቀዋል። በአፍሪካ ዋንጫ ጨዋታዎች ምክንያት እረፍት ላይ የሰነበተው የቤትኪንግ ኢትዮጵያ ፕሪምየር ሊግ በድሬዳዋ ከተማ ሲቀጥል ቅዱስ ጊዮርጊስ የሊጉን መሪነት ከፋሲል ከነማ ተቀብሏል። ባለፉት ሁለት ቀናት የተካሄዱ ጨዋታዎችን የተከታተለው አዲስ ቸኮል ተከታዩን አጭር ዘገባ ልኮልናል። ከአፍሪካ ዋንጫ መልስ በድሬዳዋ ከተማ የተጀመረው የቤትኪንግ ኢትዮጵያ ፕሪምየር ሊግ ኢትዮጵያ ቡናን ከሀዋሳ ሲዳማ ቡናን ደግሞ ከባህርዳር ከተማ በማገናኘት ነበር የተጀመረው። በመጀመሪያ አጋማሽ ባዶ ለባዶ እረፍት የወጡት ሀዋሳ ከተማና ኢትዮጵያ ቡና በሁለተኛው አጋማሽ የሀዋሳዎቹ ብሩክ በየነ በ49ኛው መስፍን ታፈሰ ደግሞ በ62ኛው ደቂቃ ባስቆጠሩት ጎል ኢትዮጵያ ቡናን ሁለት ለባዶ ማሸነፍ ችለዋል። በዚህም ኢትዮጵያ ቡና በሀዋሳ ከተማ በተካሄዱ ውድድሮች ያሳየ ወደ ከሚያል አቋም ድሬዳዋም የተከተለው መስሏል። በመጀመሪያ አጋማሽ በፍጹም አለሙ ጎል ሲዳማ ቡናን ሲመራ የነበረው ባህርዳር ከተማ ደግሞ በሰባኛውና ሰማናኛው ደቂቃ በተቆጠሩበት ጎሎች ውጤቱ ማስጠበቅ ሳይችል ቀርቶ በሲዳማ ቡና ሁለት ላንድ ተሸንፏል። በዚህም በመካከላቸው የነበረው የሶስት ነጥብ ልዩነት ጠፍቶ በግብ ክፍያ ብቻ ተበላልጠው ለጊዜው ስድስተኛና ሰባተኛ ደረጃ ላይ እንዲቀመጡ ተደርገዋል። ባህር ዳር ከተማ ውድድሩን ቢያሸንፍ ኖሮ ከስድስተኛ ወደ ሶስተኛ ደረጃ ከፍ የሚልበት እድል ነበረው። ባለፈው አመት ከሊጉ ወርደው በትግራይ ክለቦች ፋንታ ዳግም ፕሪሚየር ሊጉን የተቀላቀሉትና ዘንድሮ አመርቂ ውድድር ጊዜን እያሳለፉ ያሉት ወልቂጤ ከተማዎች በደቡብ ደርቢ ከሀድያ ሆሳዕና ጋር ተገናኝተው ሁለት አቻ ተለያይተዋል። በዚህ ሁለት አስር ሰዓት ላይ የተካሄደውና የድሬዳዋ ከተማ አስተዳደር ከንቲባ ከድር ጀዋርም በስቴዲየም ተገኝተው የተከታተሉት ተጠባቂ ውድድር የፋሲል ከነማና ቅዱስ ጊዮርጊስ ጨዋታ ነበር። ለዋንጫ ፉክክሩ ቀዳሚ ግምት የተሰጣቸው ሁለቱ ክለቦች ጨዋታ ውጤት ከጨዋታ ብልጫ ጋር ቅዱስ ጊዮርጊስ ፋሲልን አራት ለባዶ ያሸነፈበት ሆኗል። ለቅዱስ ጊዮርጊስ አቤል ያለውና ኢስማኤል ኦሮ አጎሮ ጎሎቹን አስቆጥረዋል። ያለፈው ውድድር ዘመን የሊጉ ባለድል የነበረው ፋሲል ከነማም በደረጃ ሰንጠረዥ ይዞ የነበረውን መሪነት ለቅዱስ ጊዮርጊስ አስረክቧል። በማግስቱ ማለትም በትላንትናው ዕለት በተደረጉ ጨዋታዎች ጅማ አባ ጂፋር ከአዲስ አበባ ከተማ እንዲሁም ሰበታ ከተማ ከአዳማ ከተማ ተገናኝተዋል። በውጤቱም አስቀድሞ ባካሄዳቸው ዘጠኝ ውድድሮች አንድም ጨዋታ ማሸነፍ ተስኖት የቆየውና በደረጃ ፕሮጀክቱ ግርጌ ላይ የሚገኘው ጅማ ባጅፋር አዲስ አበባ ከተማ በዳዊት ውስጥ ጠፋንስ ቅጣት ምትጎን አንድ ለባዶ በማሸነፍ የመጀመሪያ ድሉን አስመዝግቧል። የሰበታ ና አዳማ ከተማ ጨዋታ ላይ አዳማ ከተማ አንድ ለባዶ ከመመራት ተነስቶ ሁለት ለአንድ በማሸነፍ ደረጃን ወደ አምስተኛነት ታሻሽሏል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስን አመሰግናለው። ቀጣዩ መረጃችን ፍጻሜው እየተቃረበ ወደሚገኘው የአፍሪካ ዋንጫ ይወስደናል። በካሜሩን አስተናጋጅነት እየተካሄደ ባለው ሰላሳ ሶስተኛው የአፍሪካ ዋንጫ የግማሽ ፍጻሜ ተፋላሚዎቹ የመጨረሻ አራት ሀገራት ትናንትና ከትናንት በስቲያ በተደረጉ ጨዋታዎች ተለይተዋል። ትናንት በሞሮኮ ና ግብጽ መካከል የተደረገውን የሩብ ፍጻሜ ጨዋታ ሁለት ለአንድ በማሸነፍ ግብጽ የመጨረሻ አራቱን መቀላቀል ችላለች። ሞሮኮ ጨዋታው በተጀመረ ገና በስድስተኛው ደቂቃ ባገኘችው የፍጹም ቅጣት ምራት ብትችልም ግብጽ የጨዋታው ኮከብ በሆነው ሞሳላ አማካኝነት 53ስተኛው ደቂቃ ላይ ባስቆጠረችው ጎል አቻ ሆናለች። መደበኛው የጨዋታ ጊዜም አንድ እኩል መጠናቀቁን ተከትሎ ሁለቱ ቡድኖች ተጨማሪ ሰላሳ ደቂቃ የተጫወቱ ሲሆን በ100ኛው ደቂቃ ላይ ባስቆጠረችው ግብ ግብጽ አሸንፋ መውጣት ችላለች። ከዚህ ቀደም ሰባት የአፍሪካ ዋንጫዎችን በማንሳት ክብረ ወሰን የያዘችው ግብጽ ለስምንተኛ ዋንጫ በምታደርገው ሩጫ ለፍጻሜው ለመድረስ በቀጣዩ ሐሙስ አስተናጋጇን ካሜሮንን ማሻ በማሸነፍ ይጠበቅባታል። ካሜሮን ከትናንት በስቲያ ጋምቢያን ሁለት ለዜሮ በማሸነፍ ነው ወደ ግማሽ ፍጻሜው ፍልሚያ ያለፈችው። ትናንት በተደረገ ሌላ የሩብ ፍጻሜ ጨዋታ ሴኔጋል ኢኳቶሪያል ጊኒን በማሸነፍ ወደ ቀጣዩ ዙር አልፋለች። እስካሁን በታሪኳ የአፍሪካ ዋንጫን አንስታ የማታውቀው ሴኔጋል የመጀመሪያ ድሏን የምታጣጥምበትን እድል ለማግኘት ነው የምትፋለመው። በግማሽ ፍጻሜውም ረቡዕ ዕለት ከቡርኪና ፋሶ ጋር ትገጥማለች። የሁለቱ አሸናፊ ከካሜሮንና ግብጽ አሸናፊ ጋር የሚገናኝ ኙበት የፍጻሜው ጨዋታ የፊታችን እሁድ ይካሄዳል። በፖለቲካ ውዝግቦች የታጀበው የቤጂንግ የክረምት ኦሎምፒክ አርብ እለት ይጀመራል። ባለፉት ሶስት ቀናት ብቻ ከ3500 በላይ አትሌቶች በውድድሩ ለመሳተፍ ቤጂንግ መድረሳቸው ታውቋል። ከነዚህም መካከል 54 አትሌቶች ኮቪድ-19 የተገኘባቸው ሲሆን የቤጂንግ 222 አስተባባሪዎች የኮቪድ ተጠቂዎች ቁጥር እየጨመረ ሊሄድ እንደሚችል አስታውቀዋል። ዩናይትድ ስቴትስን ጨምሮ በርካታ ሀገራት ቻይና ትፈጽማለች ያሉትን የሰብአዊ መብቶች ጥሰት በመቃወም የዲፕሎማሲ ተቅቦ በማ ለማድረግ ወደ ሀገሪቱ ባለስልጣናትን እንደማይልኩ ቢገልጹም በተቃራኒው የቆሙ ሀገራትም አሉ። ከነዚህ ሀገራት መካከል የሆነችው የፓኪስታን ጠቅላይ ሚኒስትር ኢምራን ካን በመክፈቻው ስነ ስርዓት ላይ ለመታደም ወደ ቤጂንግ እንደሚያቀኑ ተገልጿል። የቀድሞው ፕሮፌሽናል የክሪኬት ተጫዋች ጠቅላይ ሚኒስትር ካን በኦሎምፒኩ መክፈቻ ላይ ለመታደም ወደ ቤጂንግ የሚያቀኑት በቻይናው ፕሬዚደንት ግብዣ መሆኑን የፓኪስታን ውጭ ጉዳይ ሚኒስትር ገልጸዋል። የፊታችን አርብ በሚከፈተው የቤጂንግ 22 የክረምት ኦሎምፒክ ስነ ስርዓት ላይ እስካሁን የሰላሳ ሁለት ሀገራት መሪዎች እንደሚታደሙ ታውቋል። ይህ በእንዲህ እንዳለ ለዝግጅቱ ቀናት በቀሩበት በዚህ ወቅት ሰሜን ኮሪያ ለሙከራ የምታስወነጭፋቸው ሚሳይሎች ጉዳይ የቀጠናውን ውጥረት አባብሶታል። ሀገሪቱ ትናንት እሁድ ያስወነጨፈችው ሚሳይል ካለፉት አምስት ዓመታት ወዲህ ግዙፉ እንደሆነ የተነገረለት ሲሆን ድርጊቱ የመንግስታቱን ድርጅት እገዳ የተጻረረ ነው በሚል ዩናይትድ ስቴትስ፣ ጃፓንና ደቡብ ኮሪያ ተቃውመዋል። ሰሜን ኮሪያ በጥር ወር ብቻ ሰባት የሚሳይል ሙከራዎችን ያደረገች ሲሆን ይህም በብዛቱ በጎርጎሮሳውያኑ 2021 ካደረገችው ስድስት ሙከራ በአንድ ከፍ ያለ ነው። ይሁንና ሀገሪቱ ለቻይና ባላት አክብሮት ምክንያት የኦሎምፒክ ውድድሩ በሚካሄድበት ወቅት የሚሳይል ሙከራ ከማድረግ ልትቆጠብ እንደምትችል ተንታኞች እምነታቸውን ገልጸዋል። ለዛሬ የመረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዳ አባተ፣ አዲስ አበባ። አድማጭ ተመልካቾቻችን ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፈው የጋቢና ቪኦኤ መሰናዶ እዚህ ላይ ተጠናቀቀ። በነገው ምሽት እንገናኝ። ደህና ደሩ።